مسكن برهان لكل عالم ما سرت كريستيان مسكن برهان لكل عالم ما سرت كريستيان وهبي سلام መስቀል መድህን ለእለነ አምን ወሃቢ ሰላም መዳን ያለም መስቀል መድህን ለእለነ አምን መስቀል ብርሃን ነው ለመላው ዓለም መሰረት ነው ለቤተ ክርስቲያን። መስቀል ብርሃን ነው ለመላው ዓለም መሰረት ነው ለቤተ ክርስቲያን። ሰላም ሰጪ ነው መዳኒ ዓለም። መስቀል አዳኝ ነው ለእኛ ለምናምን፣ ሰላምን ሰጪ ነው መዳን ያለም። መስቀል አዳኝ ነው ለእኛ ለምናምን